Start the conversation with your new audience today. Email sales at sbs.com.au. SBS Radio download the Madragon Namask Mulu program and date myth at the Michelin SBS.com.au slash some Harikadigov New. በምዕራብ ኢትዮጵያ የምትገኘው የጋምቤላ ክፍለ ሀገር የመሬት ውዝግቦችንና ድንበር ተሻጋሪ ታጣቂዎችን አካትቶ በሀገር ውስጥና የውጭ ግጭቶች የጸጥታ ፈተና ገጥሟት አለ። በመንግስት በኩል ለችግሮቹ እልባት ለማበጀት ጥረቶችን እያደረገ የጸጥታ እርምጃዎችን እየወሰደና ከማህበረሰብ መሪዎች ጋር እየመከረ ስለመሆኑ እየገለጠ ሲሆን የችግሮቹን ዋነኛ አስባቦችንና የመፍትሔ አማራጮችን አስመልክቶ ግና ከመንግስት የተለየ አተያይ ያላቸው አሉ። የቀድሞው የጋምቤላ ዩኒቨርሲቲ ፕሬዚደንት ዶክተር ኦፒው ቻም አንዱ ናቸው። የችግሮቹን ምንጮች ነቅሰው የሚያዩት እንዲህ ነው። ቃመስቢያን ድል ስላገኘው በገንቤላ ላይ ያለው የተከሰጡ ችግሮች እንደ ሴኪሪቲ ሆነ አሁን በጸጥታ ምክንያት የተከሰጡ ችግሮችም እንደ አዲስ ሆነውም ሰዎች ሰሙ እንጂ ነገሩ ቅድም ብሎ እየቆየ ጉዳይ ነው። ምክንያቱም ብዙ አመትን ቆጥሯል። መንፄዎቹ ካለው የመንግስት ፖሊሲ በገንቤላ ላይ ሲያደርግ የነበረው ፖሊሲ ስለሆነ እነዛ ፖሊሲዎቹ ችግር ሆነው ታዩበታል። ከዛ ተነስቶ ነው እና እነዚህ ችግሮቹም መንግስትም ሰላ ብሎ ስላደረጉ ነዋሪዎቹም ወይም ህዝቡ ሲያቀርቡ የነበረው ችግሮች እንደ ችግር ነው ብሎ መንግስት አይቶ አያውቅም። አሁን ይባስ ብሎ በዚህ አመት፣ በዚህ ወር፣ በዚህ ቀን የተስፋፋመ የሄድበት ጉዳይ ነው። ስለዚህ እነዚህ ችግሮቹ አሁን አለም ተፈጠሩ ብዙ ጊዜ ብዙ አመት ቆጥረዋል። ዋነኛ የሚባሉ የጋምቤላ ህዝብ ጥያቄዎች ወይም ሊፈቱ የሚገቡ ችግሮች ምንድን ናቸው? በእርግጥ ያው ዋነኛው ችግር በአሁኑ ሰዓት የስደተኞች አሰፋፈር ጉዳይ ነው። ይህ የስደተኞች አሰፋፈር ጉዳይ ከአስራዘጠኝ መቶ ስልሳ ሶስት ዓመተ ምህረት አኛኛ ወንድ ጊዜ ነው ሳ ሱዳን በተፈጠረው የውስጥ ችግር ምክንያትም የአሎ ህዝቦቹም በመፈናቀልና ጋምቤላ እንደ ስድስተኛው ሆኖ ሰተል ስላደረጉ ከዛ የተነሳ ነው እንግዲህ ችግሮቹ እና እነዛዎቹም ያው አገራቸው ለቆ ኢትዮጵያ ስለገቡ ጋምቤላ ነው ተሰፈሩ። በብዛት በአኛኛው ወንድ ጊዜ በናይንቲ ቱ ላይ አምንት ሴቨንቲ ቱ ላይ አግሪመንት ባይዛንስ ጊዜ ሲደረግ ሙሉ ሙሉ ሳይመለሱ ቀሩ። ከዛም ደግሞ በአኛኛው ቱ ሲጀመር ከሰባ ሦስት እስከ ሰማንያ ሁለት ድረስ ይሄ ሁሉ ሲቆይ ነበር የነሱ የሳውዝ ሱዳን ሙቭመንት እንደገና የኤስፒኤ በሰማንያ ሶስት ዓመተ ምህረት ያው በአውሮፓ ነው ማለት እስከ ዘጠና አንድ ድረስ ስደተኞቹም ቀጥታ ወደ ጋምቤላ መምጣት እና በማሰፈር በተለያየ ካምፖቹ ተሰፈሩ ነበር። ስደተኞቹ ሲቆዩ በዛ ሰዓት ሲመለሱ በያድ ጊዜ እንደገና በብዛት ጋምቤላ መቶ ሙሉ ሙሉ ከህዝብ ቁጥር በላይ ያው ሪሰትልመንት በመሰጣቸው እነዛዎቹም ከአንድ ካንዲ ብሔረሰብ፣ ብቻ በመሆኑ ብሔረሰቡ ደግሞ የኑዌር ብሔረሰብ ነው እዛ ያለው። ቀደም ሲል ደሞ የኑዌር ብሔረሰብ ጋምቤላ ውስጥ ነበሩ። ከፍላ ኮሮና ከፍላ ፍጀከው ነበር የኖሩበት። አሁን እነዚህ ሰደስተኞች ተማርቶ ከአንድ ብሔረሰብ ጋር ስለሆነ እነዛው ሰደስተኞቹ በኑዌር ማይብረሰብ ኢንኮርፖሬት ሆኗል። ያው ችግሩ ከዛ እየተነሳ ነው። በሰደስተኛ ሰፈር በተካሄደ ፖሊሲ ትክክለኛ ፖለሲ ባለመሆኑ መንግስት እያየ እስከዛ ድረስ እንደ ጥቅም አይተው ነው ብለ ያዩት፣ ግን ከተቀመልክ ጉዳቱን የምናየው ያ ጉዳቱ እስከዛሬ ድረስ በሳ ሱዳን ከኮሚኒቲ ጋር ኮፕሬት እያደረጉ ያሉ ከዋይድ አርሚ ዶክተር የመሰር ሚሊሽያዎች እና ከነዋሪ ጋር በተለይ የኑዌር ነዋሪ ጋር በመሆን ከኞኮች ጋር መዋጋት ያ ነገር ደግሞ መንግስት ያየው የብሔረሰብ ግጭት ነው ብሎ ነው የሚጠሩት። ግን ያው ጉዳዩ የብሔረሰብ ግጭት አይዘ ኦን ብሎ ከሳ ሱዳን መጥቶ አገር የመወረር ጉዳይ ነው እና እንደቀላል ነገር መንግስት ያየ ስላለ ነገሮም እንደ ቀላል ነገር አይደለም። ብዙ አመትን እያስቆጠረ ጉዳይ ስለሆነ መሆን ያለበት ግን ያው መንጠው በትክክል ይሄንን አይቶ ቢመራመሩ ኖሮ ከዛረዘ መብትህ ይገኝ ነበር። መንግስት ግን ያ ነገር መብትህም እየፈለግህ አይደለም፣ ምክንያቱም ባጭሩ ይሄደ የቤር ግጭት ብሎ ነው የሚያዩት። ግን የቤር ግጭት ግጭት አይደለም። ይሄንን ጉዳይ የድንበርና ያገር ወረራ ጉዳይ ነው። ይህንን ጉዳይ ለመግታት እንደተባለው በአሁን ጋምቤላ ውስጥ ብቻ ከግማሽ ሚሊዮን በላይ ያህል የደቡብ ሱዳን ስደተኞች ይገኛሉ። እንደዚሁም በተባበሩት መንግስታት ጋር በተደረገው ስምምነት መሰረት ቅድም እንዳነሱት ተወሰኑት ሰዎች ሰፈራ ሊያገኙ ተደርጓል። እነዚህ የተለያዩ ግጭቶችን ፈጥረዋል። በሌላ በኩል ደግሞ በንዌርና አኟክ ብሔረሰቦች መካከል በከብቶ ምርቶች ውሃና ግጦሽ ለመጠቀም በሚል ነው ግጭቶች የተነሱ የሚሉ አተያዮች በአንድ በኩል ይሰነዘራሉ። ያ በእርግጥ እርስዎ ቀደም ሲል ምላሽ ሰጥተውበታል። እነዚህን ችግሮች ለመፍታት ምንድነው መደረግ ያለበት ይላሉ ክልሉ ወይም በክፍለ ሀገሩ በጋምቤላ አስተዳደር በኩል እንደዚሁም በፌዴራል መንግስቱ በኩል ትኩረት ሰጥቶ እልባት ለመስጠት ምን መደረግ አለበት? ይህንንስ በአስቸኳይ መፍታት ካልቻለ የሚያስከትላቸው መዘዞች ምን ይሆናሉ? እሺ፣ በጣም አመስግናለሁ። ጉዳዩ ያው ቅድም እንደዘረዘርኩ መስረት ቀደም ስል እየተፈጠረ ነው። እንግዲህ ጉዳዩ ስናይ፣ ምክንያቱም ምለልቅ ስልጣን ስፐንድ ሲያርግ ያ ጠቅላላ ብሔረሰቦች ባለበት አካባቢ ወይም ጠቅላላ ወረዳዎችም፣ ቀበሌዎች ወይም አውራጃዎች ለማጠቃለል ኢትዮጵያ እንደሆነ ብሎ ያንን ሲደረግ እያንዳንዶ ብሔረሰብ ያለበት ቦታ ቀበሌ ነው ያራሰው ራሱ ቀበሌ ነው። ግን ጋምቤላ ከሌላ ኢትዮጵያ ጋር የተለያየ አይደለም። ምክንያቱም ያለው ብሔረሰቦች እዛ ያለው እያንዳንዶ በራሱ ቀበሌ ስለሚኖር በዛ ሰዓት ግን ያው አምስት 1935 ዓ.ም በዛ ሰዓት ከንዌር ብሔረሰብ ሲወጡም የጌቶች ፈልጋ ምለልከም እነሱ ከጋምቤላ እንድትፈሩ አድርጉታ። ያው ካኛው ከወጅ ጋራ እንድኖሩ ተስማምቶ ነው። በዛ ሰዓት ከዛው እስከ ሰባዎቹ ድረስ ያሉ ግጭቶች እንደ ዛሬ መሰለ አይደለም። ታየው የዛሬ በጣም በጣም መጥፎ ደረጃ ነው ደረሰ። ያነ ግጭቶች ነበሩ። በዛ በቦታ የነበሩ ነገሮች ደሞ ካኛው አኛው ከወጅ ጋራ እንደው እስከ ዋና የአውራጃው እና የክልሉ አስተዳደር ያኔ በዛ ሰዓት ራስ አስተዳደራዊ ክልል ነው የሚባለው። በዛ ሰዓትን ያው የሰፋ ኮና የሰፋ ከዛም ዋና አስተዳደረ በኒወር ነበር። ሲስ ግን በዛ ሰዓት እንደዚህ ይደርሳል ብሎ ማንም ሳላሰበበትም ነበር። ግን አኛው አቆጆ ያውቃሉ እንደዛ ነው ችግሮች መደረው ለመንግስት ተቀርቧል። ይህ ሁኔታ ችግሩ ያስፋፋበ እየመጣ ስለሆነ፣ ካሁኑ ግን መብት ቢፈለግ ምን አለበት ብሎ ብዙ ጊዜ ተጠይቋል። የጋምቤላ ሰዎች አሁን በመንግስት ላይ ያለው እምነት የጎደለ እየመጣ ነው። በዚህ ሰዓት ከዛ ነው የተጀመረ። ምክንያቱም መንግስት ምን እየፈለገ ነው? ዋናው መሬቱ ነው ወይም ህዝቡ ነው? ህዝቡ ከሆነ ያለው ችግር እንደራሱ አገ መውሰድ ነበረበት። ምክንያቱም ደምበሮ ክልሉ የኢትዮጵያ ነው እና ያለው ችግር እንደራሱ መቆጠር ነበረበት። ግን በዚህ ላይ እንደራሱ ስላልቆጠረ መንግስት ያወጣ መደመር ፖሊሲዎቹም እንደራሱ ደምበሮ ባለመቻሉ እነዚህ ችግሮችን እስከዛሪ ደረጃ መደረስ ይችሏል እና ዋና መብት ይሆናል። ያሰብኩት አንደኛው ኢትዮጵያ መንግስት ከድሮ ጀምሮ እስከዛሬ ድረስ ሲያራመድ የነበረው ፖሊሲ ሪቫይዝ ማድረግ ነው። ምክንያቱም ሪቫይዝ ካልተደረገ የኖርና አኛ ኮይ ጊዜ ጣዩን ኢትዮጵያና ደቡብ ሱዳን መዋጋታጃ አይቀርም። ይሄ ያለ ነው እንግዲህ መታየት አለበት እና እንደዛሪ ችግር መቃለል ወይም መብት መፈለግ የሚችል ጉዳይ ያለ እስከዛ መቆይቶ በጣም በጣም አሳሳቢ ነገር ነው። በጣም መጥፎ ነው፣ ለሁላችንም። አንዱ እሱ ነው። ያ ፖሊሲ የስደተኞች አሰፋፈር ፖሊሲ ምን እንደሆነ መንግስት ይሄ ነገር ማወቅ አለበት። ምክንያቱም ከቻርተሩ ጋር የማይሄድ ነገር በህዝብ ላይ መጫኑ በጣም በጣም የሚከብድ ነገር ነው። አሁን በጋምቤላ ህዝብ ላይ ተጭኗል። ምን ሆነ በቃ ይሄ አድርጉ ነው የተባለ እንጂ ጥቅምም ይልቅ ጉዳቱን እንግዲህ አሁን እያየን ነው። ምክንያቱም በዚህ ሰዓት ሳት ሱዳን ጥሩ የለም። ህዝቡ ግን ወደዛ መወሰድ ነበረባቸውም እንጂ ከዛ ደግሞ ጋምቤላ መኖር የለበትም። አንዱ እሱ ነው። ሁለተኛ ደግሞ ስደተኛ፣ እኔ ራሴ ያው ኬንያ ነበርኩ ስደተኛ እንኳን መሳሪያ ይቅርና እንጨት ራስ መሰበር አይችልም። የጋምቤላ ግን ልዩ ነው ልዩ ነው። ሰው ይገላል፣ በሱ ያቃጠላል። ስለዚህ መንግስት እነ ፖሊሲ ሪቫይዝ ካላደረገ እንደሚከብድ ነው ካሁን በኋላ። ሁለተኛ ደግሞ ኑሮ እዛ ያለ ኑሮ አለ፣ ማህበረሰብ፣ የኑሮ ማህበረሰብ እነዚህ ከሱዳን የሚመጡት ሰዎች እንደራሳቸው ብለው ከሚቀበል። እንደ ዜጋ ሆኖ ቢቀበሉ ጥሩ ነው ብዬ ነው የማምነው። እነሱ ሌላ ዜጋ ናቸው። የእሳት ሱዳን ዜጋዎች ስለሆኑ ኒውዮር ኢትዮጵያና ኒውዮር ሱዳንን ራሱ ኢትዮጵያዊንን ካመነበት የኒውዮር ሱዳን በራሳቸው ኮሚኒቲ ኢንኮፕሬት ማድረግ አልነበረባቸው። ያ ነው አንዱ ችግር የተፈጠረው። በዚህ ሰዓት አሁን ስንናገር እኛው ስደተኛ የኢትዮጵያ መታወቂያ አለው። ይሄ የሆነው እንዴት ነው? ሰዎች ኢትዮጵያውያን ሳይሆኑ የደቡብ ሱዳን ዜጎች ሆነው መታወቂያው የሚሰጠው በኢትዮጵያ መንግስት ወይም በጋምቤላ ክፍለ ሀገር ባለው አስተዳደር አማካኝነት ነው የሚሆነው እና ይህ የሚሆነው በክፍለ ሀገሩ አስተዳደር በኩል ከምን አኳያ ነው? በማወቅ ነው ወይስ ሀሰተኛ የሆኑ መታወቂያዎችን በመያዝ ነው? እውነተኛ የሆኑ መታወቂያዎች ለውጭ ሀገር ዜጎች ሆን ተብሎ ነው የሚሰጡት ወይስ ከምን አኳያ ነው? ይህን ነገር ገንበላ ውስጥ ያለው ስደተኛው እኮ የውጭ ዜጋዎች ወይም የውጭ ስደተኛ መሆኑ ፎርማል ትብ የለውም። ምክንያቱም በስም ስደተኛ ብቻ ኢትዮጵያን ዜጋዎች ኔርም አለ። በዚህ ላይ ደግሞ እነሱ ሲመቱ ኦልሬዲ ኢንኮርፖሬት ሆኗል ያልኩ ለዚህ ነው። ገንበላ ውስጥ ያለው ኔር ማህበረሰብ ጅከው እና አኮቦ ያለው እነሱም እንደዛ ነው የምኖሩም። ኢትዮጵያ መንግስት በዚህ ላይ ምንም ትኩረት እያደረገ አይደለም። ኢትዮጵያ መንግስት በገንበላ ላይ የጫነው ፖሊሲም ትክክለኛ ያ ፖሊሲ አይደለም። ያ ፖሊሲ ግን ካልተቀየረ ገንበ ላይ ይቅርና ለኢትዮጵያ ይሉና አደገኛ ነው። ባለፈ ሳምንት ወደ ጆር ወረዳ ማሰው ነው የሞተው። ንብረቱ ተዘርፏል፣ ከብቶቹ ተዘርፏል። ከተማ ራሱ ስናይ በሁለት ተካፍላል። ከተማ ከፋዩ ድልድይ ብቻ ነው። ከድልድይ ወደዛ የጀብጀበት ድልድይ ወደዛ መሄድ አይቻል። ድልድዩ ማንን ነው የሚከፍለው? ለሁለት በሁለት ተካፍላል። እነዚያ ኒው ሮጅ ያለበት ቦታም ኒውላንድ ተብሎ ያው ጭንቋር ነው። አኛ ቀይ ደግሞ ወደዛ መጨት አራት ኪሎ የሚባል አለ። ዶሮ አራት ኪሎ የጋምቤላ እንደ ዳውንታውን ነበር፣ ያን ሲቆጠር የነበረው አራት ኪሎ። ማህበረሰቡ ንግድ ማካሄድ አይችልም። መንግስት ያለ እንደዛ ነገር ሲፈጠር ህዝቡ ግን ምን ያስባል ነው። በመንግስት ላይ እምነት የለም። ብዙ ጊዜ መብቱ እንዲፈለግ ብዙ ውይይት ተካሄዷል። እኛን እንሰማለን አንተ እንሰማለ በየ ቃ ነው ስብሰባ አለ። ፊዝ እንዲፈጠር ፊዝ የማይፈለግ ሰው የለም። በሰላም ነው ሰው መኖር አለበት። ማንም ሰው እኮ የሄደበት ቦታም ደራሰ አርጎ መኖር ይችላል በሰላም ከኖረ። እኛን ውጭ ሀገር ነው ያለን። እዚህ አሜሪካ ደንብ ፖሊሲም ካልተቀበልኩት ወይም ህግም ካልተቀበልኩት እዚህ መኖር አልችልም። ይመልሱኛል። ታራ ይህን ነገር ለምን ኢትዮጵያ ውስጥ አፕላይ አልተደረገም ነው? እነዚህ ስደሰ ኢትዮጵያ ንፈልጉ ከሆነ ታራ ሌላ ቦታ ለምን አይወስዱም ነው? አሁን የገምባ ህዝብ ጥያቃቸው ያው ነው። እነዚህ ሰዎች ከእኛ ጋር መኖር አይችሉም። ቫይለንስ በይቀኑ ሰው ይገሉናል። ከዛ ምንድን ነው ማሆን ያለበት? አዲስ አበባ ለምን አይወስዱ ወይም ሌላ ክፍለ ሀገር ለምንወስደው ከደቡብ ሱዳን ከሚመጡት ስደተኞች ጸጥታ ችግር ከመፍጠርና የህዝብን ደህንነት ስጋት ላይ ከመጣል ባሻገር ሲልም ህይወት ከማጥፋት ባሻገር፣ በሀገር ውስጥስ ባለው በተለይ የፌዴራሊዝም ስርዓቱ ኢትዮጵያ ውስጥ ያለው ጎሳ ተኮር የመሆኑ ጉዳይ ለአንድ ሌላ መንስኤ ነው ማለት ይቻላል። በዚህ በተለይ በብሔር ብሔረሰብ መካከል ልዩነቶች እንዲፈጠሩ፣ ክፍተቶች እንዲፈጠሩ ለማድረግ አንድ አንዱ መንስኤ ነው ማለት ይቻላል። አንዱ እሱ ሊሆን ይችላል። ምክንያቱም ኦልሬዲ የበፊቱ ስርዓት ማለት ኢህአዴግ ብዙ ብዙ ችግር ስቶ ነው ሄደው። ኢህአዴግ የኮፈር ጉድጓድ መከደር ራሱ አይችልም። ማንም ሰው አይችልም፣ ይከብዳል። ምክንያቱም ከቤር የተነሳ ጉዳዮች ጋምቤላ እንደ ሌላው ቀላል ሊሆን ነበር። ለምሳሌ ደቡብ ጳውል ወደ አምሰ ምናምን ብሔረሰብ ናለ፣ ግን እሱ በሰላም ነው የሚኖሩ። ግን የጋምቤላ ከኑዌር ጋር አሚስቱ ናቸው። አሚስቱ ብሔረሰብ ራሳቸው ማስተባበር የማይችሉ ከሆነ ችግሩ ከየት ነው እንግዲህ የመጣ ማለት ጥያቄ ነው። ለሁሉም ግን የጋምቤላ ቀላል ነው የሳው ሱዳን ችግር ነው። በአሁኑ ሰዓት የክፍለ ሀገሩ መንግስትስ ምን አይነት እርምጃ እየወሰደ ነው? በአሁኑ ወቅት ይሄንን ችግር ለመፍታት ገጥሞት ያሉት ችግሮች ምንድን ናቸው? ለችግሩ መፍትሄ ስለማስገኘት የክፍለ ሀገሩ በተለይ አሁን የክልሉ መንግስት በአሁኑ ሰዓት እርምጃውን ቢወስድም ያው ጥርስ የሌለው አንበሳ ነው የሚመስለው። ጥርስ የሌለው አንበሳ ምንም በጥሩ ሁኔታ አይነከስም። ቢነከስ ኖረ የሁሉ ችግር አይፈጠሩም ነበር ላይ ያለው በተለይ ፌዴራል ስንት ጊዜ ተጠየቀ። መንግስት ምንድን ያሰበ ያለው እኮ የብሄር ግጭት ነው ይላል መንግስት አይጋብትም። ይሄ የብሄረሰብ ችግር ነው ይላል። ይሄ እኮ የብሄረሰብ ግጭት አይደለም። እዛ ካባቢ የሚኖር ሰው ያውቃል። ኢትዮጵያ፣ ገምቤላ ውስጥ ያቃደ ፖሊሲ አንዱ እንደ ችግር ሆኖ የሚታየው እንደዚህ ነገሮች ናቸው። ሁለተኛ ደግሞ ገምቤላ የኢትዮጵያ ቃል ስለሆነ ማንኛውም ኢትዮጵያዊ ሄዶ መኖር ይችላል። እንደ ገምቤላ መኖር አለበት። በገምቤላ የሚከሰቱ ችግር እነሱ ኢንቮልቭ ያደርጉበት የእኛ አይደለም፣ ያው የነሱ ችግር ነው። መጽሐፍ ቅዱስ እንዳለ አንድ ግሪ ቢቆረጥ ሙሉ ሰውነት እንደተቆረጠ ብለው ነው የሚባለው። ይህ አባባል ያልተረዱ ሰዎች ናቸው መሰለኝ። ስለዚህ ገንበላ ያው ኢትዮጵያ ቃል እስከሆነ ድረስ በኢትዮጵያ ውስጥ ያለው ችግሩ ይጠቀላላ እንደ ኢትዮጵያ ችግር መቆጠር ነበረበት። ድሮ ባይላልት ጊዜ በተለያየ ቦታዎቹ ደርግ ጣቢያዎች ነበሩ፣ ፖሊስ ጣቢያዎች ነበሩ። ድንበር እንዳለ የቆረጠሩ ነበር በዛ ሰዓት ልዩ ይል ነበር እንደፈተ ተደርጓል። ሚሊሺያ ያለው ጥግ እንደፈተ ተደርጓል። መንግስት እያየ ለምን ዝም ይላል? ይሄ ሁሉ ይሄ ሁላችን ጥያቄ ነው። መንግስት እርግጥ ለሰደሰኛ ከር የሚያደርግ ከሆነ ይገባኛል ብሎ እንከብካቤ አደርጋቸዋለሁ ካለ ሌላ ስቴት እወሰድ ወይም አዲስ አበባ ከአዲስ አበባ ይሞከር እስኪ እንየው። ወይም ሌላ እንትን በደር ፕሮብለም የአሁኑ ነገር ዋናው ችግር በአሁኑ ሰዓት። ዶክተር ኦፒዮ ኡመትቻም፣ የቀድሞ የጋምቤላ ዩኒቨርሲቲ ፕሬዚደንት፣ ስለ ቃለ ምልልሱ እናመሰግናለን። በጣም እናመሰግናለን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር።